ኢኮኖሚው፣ አለ ዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ከሰሐራ በረሃ በታች የሚገኙ የአፍሪካ አገራት በሚቀጥለው ዓመት የሚኖራቸውን ምጣኔ ሀብታዊ እድገት ሲተነብይ የኢትዮጵያን ሳያካትት ቀርቷል። ባለፈው ሳምንት ይፋ የሆነው የዓለም አቀፉ የገንዘብ ድርጅት ሰነድ የ45 የአፍሪካ አገራትን የምጣኔ ሀብት ይዞታ የሚያሳዩ መረጃዎችና ሊገባደድ ሁለት ወራት በቀሩት የጎርጎሮሳዊ 2021 ዓም የሚጠበቀውን እንደዚሁም በመጪው ዓመት የሚኖራቸውን ኢኮኖሚያዊ እድገት ትንበያ ያካተተ ነው። ሊገባደድ ሁለት ወራት ብቻ በቀሩት የጎርጎሮሳዊው 2021 ዓ ም የኢትዮጵያ ምጣኔ ሀብት በሁለት በመቶ እንደሚያድግ የዓለም አቀፉ የገንዘብ ድርጅት ትንበያ ያሳያል። ከሰሃራ በረሃ በታች የሚገኙ የአፍሪካ አገራት ምጣኔ ሀብት በሚቀጥለው ዓመት 3.8 በመቶ እንደሚያድግ የዓለም አቀፉ የገንዘብ ድርጅት ትንበያ ያሳያል። ኤርትራ 4.8 በመቶ፣ ደቡብ ሱዳን 6.5 በመቶ ሊያድጉ እንደሚችሉ ይጠበቃል። የኢትዮጵያን ግን ባዶ አድርጎታል። በዓለም አቀፉ የገንዘብ ድርጅት የአፍሪካ ክፍል ኃላፊ አበበ አእምሮ ሥላሴ ከጥቂት ቀናት በፊት በሰጡት ጋዜጣዊ መግለጫ እንደተናገሩት ተቋማቸው የኢትዮጵያን የቀጣይ ዓመት ምጣኔ ሀብት የተመለከተ ትንበያ ሳያካትት የቀረው በሁለት ምክንያቶች ነው። የመጀመሪያው በወደፊት ኢኮኖሚያዊ ሁኔታዎች ረገድ እጅግ ከፍተኛ የሆነ የእርግጠኝነት ማጣት አለ። ሁለተኛው ምክንያት የኢትዮጵያ መንግስት በአዲስ መርሃ ግብር ከዓለም አቀፉ የገንዘብ ድርጅት ድጋፍ ጠይቋል። በድጋፉ ላይ የሚደረጉ ውይይቶች ገና አልተጀመሩም። የኢኮኖሚ ትንበያውን ያላቀረብንባቸው ሁለት ምክንያቶች እነዚህ ናቸው። ይህ ከዚህ ቀደም ያልተደረገ አይደለም። አርጀንቲናና ሊባኖስን በመሳሰሉ ሀገሮች በእነዚህ ሁለት ምክንያቶች የእድገት ትንበያ ሳናቀርብ ቀርተን እናውቃለን። ዓለም አቀፉ የገንዘብ ድርጅት በአመት ሁለት ጊዜ በሚያዝያና በጥቅምት ወራት ዓለም አቀፍ የኢኮኖሚ ትንበያ ይፋ ያደርጋል። ከሳምንት በፊት ይፋ የሆነው የተቋሙ ሰነድ የአራት ዓመታት የምጣኔ ሀብት ትንበያን የያዘ እንደሆነ የሚናገሩት የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ የኢትዮጵያን ሳያካትት መቅረቱ አገሪቱን በተመሳሳይ ከዘለላቸው እንደነ ሊቢያ፣ ሶሪያና ና አፍጋኒስታን የመሳሰሉ አገሮች እኩል እያየ ነው የሚል እምነት አላቸው። እንደ አቶ አብዱል መናን ከሆነ አለም አቀፉ የገንዘብ ድርጅት ኢትዮጵያን በትንባያው ሳያካትት በመቅረት የሚያስተላልፈው መልእክት ኢኮኖሚያዊ ብቻ አይደለም፣ ኢኮኖሚው ብቻ አይደለም። የኢትዮጵያ አጠቃላይ ሁኔታ ፍጹም አንሰርተን እርግጠኛ አይደለሁም ስና ሀገርም እኮ ላትኖር ትችላለህ አይነት የሚል መልእክት አለው በውስጡ። ፎርካስት ማድረግ አልችልም ማለት እኮ አጠቃላይ አገሪቱ እጣ ፈንታን አላውቀውም እና መገመት አልችልም የሚል ነው መልእክቱ። ማንኛውም ዓለም አቀፍ ኢንቨስተር ፎሬን ዳይሬክት ኢንቨስትመንት የኢትዮጵያን እጣ ፈንታ ማወቅ ይፈልጋል። የፖለቲካውም የኢኮኖሚውንም መረጃ የሚያገኘው ከዓለም አቀፍ ተቋማት ነው። ስለ ኢትዮጵያ ኢኮኖሚ አንድ ኢንቨስተር ትልቅ ኢንቨስትመንት ላይ ኢትዮጵያ ውስጥ የሚገባ ኢንቨስተር መጀመሪያ የሚያጣራ የኢትዮጵያ የሚቀጥሉት ጥቂት ዓመታት የኢኮኖሚ ሁኔታ ምን ይመስላል የሚለውን ከእነ አይኤምኤፍ ከሚያገኘው መረጃ ተሞርክዞ እንደ መነሻ ሀሳቢ ውስጥ መቀጠል ዝርዝር ጥናቶችን ያካሄዳል ማለት ነው። ይህ መረጃ በሌለበት ቀጥታ ማንኛውም ኢንቨስተር ኢትዮጵያ መጥቶ ኢንቨስት የማድረግ ወይም አበዳሪም ሊሆን ይችላል የማበደር ፍላጎት አይኖረውም። ቢኮዝ ለምን የኢትዮጵያ ሁኔታ አጠቃላይ አንሰርተህን ነው ማለት ነው። ባይዘ ወይ መልእክቱ አጥምጡም አይነት ይመስላል። ወደዛ አገር ላይ ኢንቨስት አታድርጉም አለ ስለሚያደርግልን ይሄ ኢትዮጵያ የሚመጣውን ፎሬን ዳይሬክቲቭ ኢንቨስትመንት ሲሪየስሊ አፌክት የሚያደርግ ጉዳይ ነው። የኢትዮጵያን ምጣኔ ሀብት የተመለከቱ መረጃዎች ሲፈልጉ የዓለም አቀፉ የገንዘብ ድርጅት ሰነዶችን ከሚያገላብጡ ባለሙያዎች መካከል በጀርመኑ ሄለባ ባንክ የኢኮኖሚ ትንተና ባለሙያው ፓትሪክ ሃይኒሽ አንዱ ናቸው። በግጭት ውስጥ ለሚገኙ እንደ ሶማሊያና ደቡብ ሱዳን ያሉ አገሮች ዓለም አቀፉ የገንዘብ ድርጅት አጠቃላይ አገራዊ ምርት የዋጋ ግሽበትና የወለድ ምጣኔን የመሳሰሉ ኢኮኖሚያዊ መረጃዎችን እንደሚያቀርብ የሚናገሩት ፓትሪክ አይንሽ ተቋሙ ኢትዮጵያን ሲዘል ያልተለመደ ውሳኔ ሆኖባቸዋል። ፓትሪክ ከተቋሙ የቀጣዩን ዓመት የኢትዮጵያን የምጣኔ ሀብት ትንበያ ብቻ ሳይሆን ኢኮኖሚውን የተመለከቱና ከዚህ ቀደም ይቀርቡ የነበሩ መረጃዎችንም ማግኘት አልቻሉም። እኔ በሄለባ ባንክ ነው የምሰራው። አንድ የጀርመን ነጋዴ ሸቀጦች ወደ ኢትዮጵያ መላክ ከፈለገ በኢትዮጵያ ባንክ ሌተር ኦፍ ክሬዲት መክፈት ይኖርብናል። የኔ ሥራ የአንድን ሀገር የስጋት ትንተና የማቅረብ ነው። ስለዚህ ዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የመሳሰሉ ተቋማት የሚያወጧቸውን ሪፖርቶች እመለከታለሁ። ነገር ግን ኢትዮጵያን የተመለከተ መረጃ ማግኘት ካልቻልኩ የኢትዮጵያን ኢኮኖሚ ክንዋኔ ለመተንበይ ወይም ደግሞ የኢትዮጵያን ዕዳ የመክፈል አቅም ለመገመት አልችልም። ከመንግስት ጋር ሳይሆን በኢትዮጵያ ከሚገኝ ኩባንያ ጋር የምሠራ ቢሆን እንኳ የውጭ ምንዛሪ በቀላሉ ማግኘት መቻሉን መገምገም ይኖርብሃል። ምክንያቱም በአሜሪካ ዶላር እንጂ በብር እንዲከፈለን አንፈልግም። የአንድ ሀገር የስጋት ትንተና አስፈላጊ የሚሆነው በዚህ ምክንያት ነው። እነዚህን መረጃዎች ማግኘት ካልቻልክ እጅግ ፈታኝ ነው። ስለዚህ ይህ ለባለወረቶችና የውጭ ባንኮች ትልቅ ችግር ይሆናል። ልክ የዛሬ ሳምንት ረቡዕ ጥቅምት 24 ቀን አንድ ዓመት የሚደፍነውና በትግራይ ተቀስቅሶ እስከ አፋርና አማራ ክልሎች የዘለቀው ውጊያ ከፈጠረው ብርቱ ሰብአዊ ቀውስ ካወደመው መሠረተ ልማትና የአገሪቱ ጥሪት ባሻገር የኢትዮጵያ ምጣኔ ሀብት ቅርቃር ውስጥ ከቶታል። የኢኮኖሚ ትንተና ባለሙያው ፓትሪክ ሃይኒሽ በኢትዮጵያ ግጭትና ተግዳሮቶች ቢኖሩም እያደገ በሚሄደው የአገሪቱ ገበያና በረዥም ጊዜ ባለው አቅም ምክንያት የተወሰኑ ግዙፍ ኩባንያዎችና ባለውረቶች አሁንም ፍላጎት እንዳላቸው ይናገራሉ። ለዚህም በትግራይ ጦርነት ከተቀሰቀሰ በኋላ ወደ ኢትዮጵያ ገበያ ለሚገባ የቴሌኮም ኩባንያ ፈቃድ ለመስጠት የተካሄደው ጨረታ የተሳታፊዎቹ ቁጥር ሁለት ብቻ ቢሆንም የሚጠቀስ ነው። የኢትዮጵያ ግዙፍ ገበያና እያደገ የሚሄድ የሕዝብ ቁጥር የውጭ ባለውረቶችን ቀልብ ቢስብም የዛኑ ያክል አገሪቱ የምትገኝበትን ሁኔታ በተለይም ከፍተኛ የውጭ ምንዛሪ እጥረት ለራሳቸው መጠቀሚያ ለማድረግ የሚሞክሩ ሊኖሩ እንደሚችሉ ፓትሪክ አይኒሽ ይናገራሉ። Foreign direct investment has been decreasing on an annual basis. ቀጥተኛ የውጭ መዋለ ንዋይ ከ2016 ዓ ም ጀምሮ በየዓመቱ እየቀነሰ ነው። ነገር ግን ካለፈው ከ2020 ሶስተኛ ሩብ ዓመት ጀምሮ ቀጥተኛ የውጭ መዋለ ንዋይ ቀስ በቀስ እየጨመረ ነው። ወቅቱ የትግራይ ጦርነት የተጀመረበት የኮቪድ ወረርሽኝ የበረታበት በመሆኑ ይሄ አስገራሚ ነው። የኢትዮጵያን ጥሪቶች በዝቅተኛ ዋጋ ለመግዛት የሚሞክሩ ባለወረቶች እንዳሉ አስባለሁ። የኢትዮጵያ ባለሥልጣናትም የመንግሥት የልማት ድርጅቶችን ወደ ግል በማዛወሩ ሂደት ገፍተውበታል። ምክንያቱም የተሻለ ጊዜ እስኪመጣ መጠበቅ አይችሉም። ገንዘቡ አሁን ያስፈልጋቸዋል። የትግራይ ጦርነት ውድ ነው። ወረርሽኙ ገንዘብ ያስወጣል። ተግዳሮቶች፣ ቀውስ እንዲሁም የተሟላ መረጃ ባይኖርም ቀጥተኛ የውጭ መዋለ ንዋይ ቀስ በቀስ የበለጠ አይጨምርም ማለት አልችልም። በዓለም አቀፉ የገንዘብ ድርጅት የአፍሪካ ቢሮ ኃላፊ አበበ አምሮ ሥላሴ ተቋማቸው በመጪው ዓመት የኢትዮጵያ ኢኮኖሚ ሊኖረው የሚችለውን እድገት በተመለከተ ማብራሪያ ከመስጠት ተቆጥበዋል። በጋዜጣዊ መግለጫው በጉዳዩ ላይ የተሰጠው ምክንያትም ኃላፊው እንዳሉት። በዓለም አቀፉ የገንዘብ ድርጅት የኢትዮጵያን ጉዳይ የሚከታተሉ ባለሙያዎች እንዲገለጽ የፈለጉትን ብቻ ነው። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ ተቋሙ ደቡብ ሱዳንን የመሳሰሉ አገሮች ትንበያና ምጣኔ ሀብታዊ መረጃዎችን አቅርቦ የኢትዮጵያን ዓለም አካተቱ ከኋላው ፖለቲካዊ ገፊ ምክንያት ሳይኖረው አይቀርም የሚል ጥርጣሬ አሳድሮባቸዋል። አፍጋኒስታን፣ ሲሪያ፣ ሊቢያ፣ ኦሮሞስ መንግስት የሌላቸው ሀገራቶች በላቸው ብዙ ችግር ያለባት ሳውት ሱዳን ግን ፎርካስት ተቀምጧል እና የሚመስለው ፖለቲካል ነው። እንደው ትክክለኛ የራሳቸው ጀጅመንት ቢኖርም ግን በንጽጽር ስናየው ከጠቀስኩን ለሀገሮች አኳያ ሞር ፖለቲካል ይመስላል። አጠቃላይ ህልውና ነው እኮ እጠራጠረዋለሁ ነው እያለ ያለው እና ትንሽ የሚያሳምን ሆኖ አላገኘሁትም፣ እና ሞሮፍ ፖለቲካል ይመስላል እንጂ ማንም አሰስ ቢያደርግ እኔ የአይኤምፍ አይነት ድብዳሜ ላይ ይደርሳል የሚል እምነት የለኝም። በምን ሌሎች ተቋማቶች ለምሳሌ የአፍሪካ ዲቨሎፕመንት ባንክ እንደዚሁ አይቼ የነበረና አለ። ይሄ አንድም ኢትዮጵያ ላይ ጫና ማሳደሪያም ይመስላል። ለምን ኢንቨስተሮች እንዳይመጡ ማሸሽ ነው፣ አጥምጡ ነው እኮ መልእክሱ። ኢትዮጵያ የተራዘመ የብድር አቅርቦት ወይም ኤክስቴንድድ ክሬዲት ፋሲሊቲ የተባለውና ባለፈው መስከረም ዘጠኝ ቀን ያበቃው የዓለም የገንዘብ ድርጅት ማዕቀፍ እንዲቀጥል ለተቋሙ ጥያቄ አቅርባለች። ከዚህ በተጨማሪ የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ ላለባት የውጭ ዕዳ የአከፋፈል ሽግሽግ ለማድረግ በሂደት ላይ ይገኛል። ዓለም አቀፉ የገንዘብ ድርጅት ለሁለቱ ሂደቶች ምላሽ ለመስጠት ለኢትዮጵያ ኢኮኖሚ አንዳች ትንበያ መስራቱ ስለማይቀር ተቋሙ አሁን የደረሰበትን ውሳኔ እንደሚያብራራ ፓትሪክ አይንሽ ይጠብቃሉ። ቢሆንም አይኤምኤፍ ኢትዮጵያን በትንበያው ያላካተተበት ምክንያት ፖለቲካዊ ነው የሚል እምነት የላቸውም። ለእኔ እንደ የኢኮኖሚ ባለሙያ ይህ ትልቅ ጥያቄ ነው። የዓለም አቀፉ የገንዘብ ድርጅት ቃል አቀባይ ዋናውን ምክንያት እንደማያውቁና ጥያቄውን የኢትዮጵያን የኢኮኖሚ ትንበያ ለሚሰሩ ባለሙያዎች ማስተላለፍ እንደሚፈልጉ ተናግረዋል። ከኢትዮጵያ ባለሥልጣናት ጋር የሚወያዩት፣ ወደ ቦታው ተጉዘው ከማዕከላዊ ባንኩ ገዢ የሚገናኙት፣ ከፖለቲካ መሪዎች ጋር የሚነጋገሩት ባለሙያዎች በንድፈ ሐሳብ ወገንተኛ ሊሆኑ አይገባም። የሚሰሩት ሪፖርት ገለልተኛ በሆነ መንገድ መቅረብ አለበት። ፖለቲካዊ የሚሆነው የዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ የሚያስተላልፈው ውሳኔ ነው። ምክንያቱም የአውሮጳ ሕብረትና አሜሪካ አብላጫ ድምፅ አላቸው። የድርጅቱን ፕሮግራሞችና ክፍያዎች ማገድ ይችላሉ። የየሀገራቱን ጉዳይ የሚከታተሉ ባለሙያዎች ትንበያ ሲሰሩ ፖለቲካዊ መነሾ ይኖራቸዋል ብዬ አላስብም። ባለፈው ሳምንት አይኤምኤፍ የገለጻቸው ጉዳዮች ትክክለኛ ምክንያት ናቸው ብዬ አምናለሁ። የኢትዮጵያ ኢኮኖሚ ወዴት እያመራ እንደሆነ እርግጠኞች አይደሉም። ከባለሥልጣናቱ ጋር እየተወያዩ ነው። የዕዳ አከፋፈል ሽግሽግ ሂደቱን፣ የመንግሥት የልማት ድርጅቶችን ወደ ግል የማዛወር ሂደቱን ከተመለከት ብዙ ነገሮች አሁንም ግልጽ አይደሉም። እንዲህ አይነት ትንበያ እርግጠኝነት የጎደለው የሚያደርጉ በርካታ ተለዋዋጮች አሉ። ስለዚህ እነዚህ ትክክለኛ ምክንያቶች ናቸው። ከፖለቲካ የተያያዘ አይደለም ብዬ አምናለሁ። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።